በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምዖን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቢ ሕግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለማዋል እየተደረገ ያለው ጥረት መቀጠሉንም ነው የጠቆመው ጠቅላይ አቃቢ ሕግ ይህን የጠቆመው ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ተጨማሪ ይኖር እንደሆነ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቢ ሕግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። የፌዴራል ጠቅላይ አቃቢ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡ ቱኑ ይህንኑን ያመለከቱት አቶ በረከትና አቶ ታደሰ ካሳ Yeah. አማራ ብሔራዊ ክልላዊ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በኛ በኩል የተከተልነው ነው የምርመራ ሆነ የክስ መዝገቦች ያሉ። አቶ በረከት ስምኦን ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ተከታዩ መልሰዋል። በፌዴራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ላይ የምንለው የለም። ክልሉ እኔ ይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው። የፌዴራል ጠቅላይ አቃቢ ህግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብዓዊ መብት ጥሰት ተጠርጥረው የስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ እስር ማዘዣ ወጥቶባቸዋል። በዚህ ረገድ ከትግራይ ክልል ጋር የድርድር እና መሰል ጉዳዮች እየተካሄዱ አይደለም። ያው በጋራ ተቀናጅተን እየሰራ ነው ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያስጥሮ ነው የሚሆነው። የፌዴራል ጠቅላይ አቃቢ ህግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30 ና ከዚያም በፊት ና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት አርባ ስድስት ሰዎች የክልሉን የቀድሞ ፕሬዚዳንት ጨምሮ ስድስቱ በቁጥጥር ስር መዋላቸውን አስታውሷል። አርባዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸውም አስታውቋል። በአርባ ስድስቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።